በክረምቱ ዝናብ ምክንያት በኢትዮጵያ ከአንድ ሚሊዮን በላይ ሰው ለጎርፍ ሊጋለጥ እንደሚችል ተገልጿል። ከሦስት መቶ ሺህ በላይ ሰው ደግሞ ሊፈናቀል ይችላል ተብሏል። ብሔራዊ የአደጋ ሥራ አመራር ኮሚሽን የሰጠውን መግለጫ የተከታተለው መለስካቸው አመሃ ተከታዩን ዘግቧል። የብሔራዊ የአደጋ ስጋት ሥራ አመራር ኮሚሽን የተፋሰሶች ልማት ባለሥልጣን እና የብሔራዊ ሜቴሮሎጂ ኤጀንሲ የሥራ መሪዎች በጋራ በሰጡት ጋዜጣዊ መግለጫ የዘንድሮ የክረምት ዝናብ በአብዛኛው በዚህ ወቅት ዝናብ በሚጠበቅባቸው የሀገሪቱ ክፍሎች መደበኛና ከመደበኛው የዝናብ መጠን በላይ መጣሉ ታውቋል ይህን ተከትሎም ወንዞችና ግድቦች ሞልተዋል ናዳና የመሬት መንሸራተትም ተከስቷል የብሔራዊ አደጋ ስጋት ሥራ አመራር ኮሚሽን ምክትል ኮሚሽነር አቶ ደመና ዳሮታ ኮሚሽኑ ከተለያዩ አካላት ካሰባሰበው መረጃና በመስክ ካደረገው ግምገማ ሊከሰት ይችላል ያለውን አደጋ ምን እንደሚመስል ያለውን ግምት ዘርዝረዋል። በቅዱ እንደተመለከተው አንድ ሚሊየን 336 ሺህ 355 ወገኖች በጎርፍ ሊጠቁ እንደሚችሉና ከዚህ ውስጥም 335 ሺህ 818 ሰዎች በጎርፍ ናዳና መሬት መንሸራተት ምክንያት ሊፈናቁ እንደሚችሉ በእቅድ ተይዞ እየሰራ ይገኛል። ከተፋሰሶች ባለስልጣን ሴ 15 2011 ዓ ም በደረሰ መረጃ በደረሰን መሰረት ደግሞ ግድቦቻችን አካባቢ ውሃዎች በተከታታይ እየሞሉ ያለበትና ከፍተኛ ጥንቃቄ አሁንም እንደሚያስፈልግ መረጃ ደርሶናል። የተፋሰሶች ልማት ባለስልጣን ምክትል ዋና ዲሬክተር አቶ ጌታቸው ግዛው በበኩላቸው ከክረምቱ ዝናብ ጋር ተያይዞ ሊከሰቱ የሚችሉ አደጋዎችን በዝርዝር አስረድተዋል። አቶ ጌታቸው በሰጡት ማብራሪያ በአሁኑ ሰዓት በሁሉም ግድቦች ውስጥ ካለፈው ዓመት ተመሳሳይ ወራትና ቀኖች ጋር ሲነጻጸር ከፍ ያለ የውሃ መጠን ገብቷል። ከዚያም ባለፈ በዋሽ ተፋሰስ፣ በተለይ በላይኛው ተፋሰስ ከበልግ ወቅት ጀምሮ በነበረው የተጠናከረ የዝናብ ስርጭት ምክንያት አንዳንድ ግድቦች በከፍተኛ ሁኔታ ቀድመው ሞልተዋል ብለዋል። አሁን ላይ ከፍተኛ ጥንቃቄ የሚፈልገው የቆቃ ግድብ ላይ ያለ የውሃ ሁኔታ ነው። የቆቃ ግድብ በዚህ ባለፈው ሳምንት ብቻ አራት ጊዜ ውሃውን እየጨመን እንዲለቀቅ ተደርጓል። አሁንም ከፍተኛ መጠን ያለው ውሃ ከግድብ እየወጣ ያለበት ሁኔታ ነው ያለው። ይህን ያህል ከፍተኛ ውሃ እያስወጣን ግድቡ ላይ ግን በየቀኑ አሁንም ጭማሪዎች እያሳዩ ስለሆነ ያለው የአደጋውን መጠን ለመቀነስና የባሰ ችግር እንዳያስከትል ከግድቡ ውሃውን በመቆጣጠር የገባር ወንዞቹ ያሉበትን የውሃ መጠን ማዕከል ባደረገ እየተለቀቀ ያለበት ሁኔታ ነው ያለው። ከቆቃ ግድብ የሚለቀቀው ውሃ የምስራቅ ሸዋ ዞን አዋሽን ተከትሎ ባሉ ወረዳዎችና የአርሲ ዞን አዋሽን ተከትሎ ያሉ ወረዳዎች እንዲሁም የመካከለኛው አዋሽ ላይ የገበሬሱ ዞን ወይንም ዞን ሶስት የምንለው ከአሚባራ ጀምሮ እስከ ገዋኔ የመጨረሻው ድረስ ባሉ አካባቢዎች ላይ መጨናነቅ ሊፈጥር ይችላል። የከሰም ግድብ እየሞላ ስለሆነ ያለው እሱም የሚወጣ ከሆነ ከአሚባራ ጀምሮ እስከ ገዋኔ የመጨረሻው አካባቢ ድረስ እንዲሁ መጨናነቅን የሚፈጥር ነው የሚሆነው። አቶ ጌታቸው አክለውም መደረግ አለበት ያሉትንና መወሰድ ያለባቸውን እርምጃዎች ዘርዝረዋል። ይሄ ኮሪደር ከሌሎቹ ተፋሶች በተሻለ መልኩ በልማት ደረጃ የለማ ስለሆነ በርካታ የመስኖ ልማት የሚገኝበት ነው። ከዛ አንጻር የመስኖ ልማቶቹ አካባቢ ላይ ትልቅ ጥንቃቄን ይጠይቃል። በተለይ የፓምፖች የተቀመጡበት የውሃ መስኖን ለመጥለፍ የምንጠቀምባቸው የውሃ መሳቢያ ፓምፖች አካባቢ ላይ ዝቅ ያለ አካባቢ ላይ ብዙ ጊዜ ስለሚቀመጡ በነዛ አካባቢዎች ላይ ውሃው እንዳይወጣ ህዝቡ ጥንቃቄ ሊያደርግ ይገባል። የልማት ተጠቃሚዎች ወይንም ደግሞ መስኖን የሚያስተዳድሩት አካላትም በእነዚህ አካባቢዎች ላይ ያልተቋረጠ ክትትልና ቁጥጥር ማድረግ ይኖርባቸዋል። ወደ ግድቡ አካባቢ ላይ ሰፍረው ያሉ ወይም ወደ ወንዙ መፋሰሻ ቦይ ላይም ተጠግተው ያሉ የህብረተሰብ ክፍሎች በቀጣይም የብሔራዊ ሜትሮሎጂ ትንበያ ቅድም በተገለጸው አግባብ ተጠናክሮ ይቀጥላል የሚል ስለሆነ ያለው በዚህ ንስተፋስ ላይ ህዝቡ በንቃት የወንዙን ሁኔታ ሊከታተሉ ይገባል። ወደ ወንዙ ቀርበው ያሉ የማህበረሰብ ክፍሎችም ከወዲሁ ለጥንቃቄ ሲባል የበለጠ ለአደጋ ወደማይጋለጡበት አካባቢ ላይ አስቀድመው ሊወጡ ይገባል። በዘንድሮ የክረምት ወራት በጣለው ዝናብ ምክንያት በተለያዩ የሀገሪቱ ክፍሎች የደረሱ አደጋዎች በተለያዩ የመገናኛ ብዙኃን ሲዘገቡ ቆይተዋል። የሰው ህይወት ያለፈባቸው አደጋዎችም ተከስተዋል። እንደ ምክትል ኮሚሽነር ደመና ዳሮታ አገላለጽ ባለፉት ሁለት ወራት አዋሽ ተፋሰስን ጨምሮ በሌሎችም አካባቢዎች ለአደጋ የተጋለጡ በሺዎች የተቆጠሩ ኢትዮጵያውያን ይገኛሉ። በተመሳሳይም በኦሮሚያ ክልል እንደዚሁ ደቡብ ምዕራብ ሸዋ ዞን ኢሉ ወረዳ በአዋሽ ወንዝ ሙላት ጋር በተፈጠረው ከ6615 ሰዎች አካባቢ ለጎርፍ አደጋ የተጋለጡበትና በአሁኑ ጊዜ የተወሰኑት በውሃ ተከበው ያሉበትና ለማስወጣት የተለያዩ አማራጮች እና ድጋፍ ለማድረግም የሄሊኮፕተርም ጭምር ድጋፍ ለማድረግ ጥረት እየተደረገ ያለበት ሁኔታ ነው ያለው። እንግዲህ በአጠቃላይ በዚህ በሐምሌ ነሐሴ ወር ላይ ከፍተኛ ዝናብ እንዲሁም በወንዞችና ግድቦች ሙላት ምክንያት በተፈጠረ የጎርፍ ክስተት በተለያዩ አካባቢዎች። በአጠቃላይ ከ23990 ሰዎች አካባቢ ተፈናቅሎ ሰብአዊ ድጋፍ እየተደረገ ይገኛል። የብሔራዊ ሜቴሮሎጂ ኤጀንሲ ምክትል ዋና ዲሬክተር አቶ ክንፈ ኃይለማርያም በሚቀጥሉት ወራት በአገሪቱ ሊኖር የሚችለውን የአየርና የዝናብ ሁኔታ አስመልክቶ ማብራሪያ ሰጥተው ነበረ። በአጠቃላይ ክረምት በአብዛኛው ጥሩ ዝናብ አንዳንድ ቦታዎች ደግሞ በተለይ መካከለኛውና የደቡብ አጋማሽ የክረምት ተጠቃሚ ቦታዎች ከመደበኛ በላይ ተገኝተዋል። በቀጣይ ጊዜያት እንደምናውቀው ክረምት በኦገስትና ሴፕቴምበር ጠንካራ ፀሐይ የሚያገኝበት አጋጣሚ ከፍተኛ ስለሆነ ካለው እርጥበት እስካሁን ካለው እርጥበት እንዲሁም የተተነበዩ የሜትሮሎጂ ክስተቶች ከሚያመጡት ተጨማሪ እርጥበት ጠንካራ ደመና በመከሰት ቅጽበታዊ ጎርፍ የመከሰት እድሉ ከፍተኛ የሆነበት ወቅት ነው። እንደ አቶ ክንፈ ኃይለ ማርያም ገለጻ ከሆነ በዘንድሮ የክረምት ወራት ይጠበቅ ከነበረበት የአገሪቱ ክፍሎች በአብዛኛው ከመደበኛ ወይንም ከመደበኛ በላይ ዝናብ ጥሏል። በአንዳንድ ስፍራዎች ደግሞ ከመደበኛው በታች ዘንበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ